የኦሮሚያና ቤኒሻንጉል ጉሙዝ ክልሎች የጋራ የሕዝብ ለሕዝብ መድረክ በግንቢ ከተማ ተካሂዷል። የሕዝብን ሰላም የሚያውኩ ሰዎችን የመቆጣጠር ተግባር ተጠናክሮ እንደሚቀጥል በውይይቱ ላይ ተነግሯል። ቪኦኤ ያነጋገራቸው አንዳንድ የመድረኩ ተሳታፊዎች በአካባቢው የሚኖሩ የቤኒሻንጉል ጉሙዝ እና የኦሮሞ ተወላጆች ሰላም ወደ ቀድሞ ሁኔታ ተመልሷል ብለዋል። መድረኩ በምዕራብ ወለጋ ቡኖ በደሌና ጋማሽ ዞኖች አዋሳኝ ቦታ ላይ መደረጉ የሶስቱን ዞኖች ነዋሪዎች ግንኙነት እንደሚያጠናክር የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ዲንሳ አመንቴ ገልጸዋል። ናኮር መልካ ተጨምረያለሁ። በጊንቢው የውይይት መድረክ አስቀድሞም የሶስቱ አጎራባች ዞኖች ነዋሪዎች ግንኙነት መሻሻሉን በአንድ ገበያ መነገድ እና ሌሎች ማህበራዊ መስተጋብሮቻቸውንም መቀጠላቸውን የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ኢንሳመንቴ ተናግረዋል። የአሁኑ መድረክ ዓላማም የሰላሙን ሁኔታ ለማጠናከር መሆኑን ገልጸዋል። ወደ ሰላም አማራጭ ጥሩ ስራ እየተሰራ እንደሆነ ኦሮሞና ጉሙዝ ከመጀመሪያው ጀምሮ የቆዩ ናቸው። የጸረ ሰላም አሳሰብ ያላቸው ሰዎች ሆን ብሎ ለማጋጨት ሙከራ የሚያደርጉ እነሱ ናቸው። በአሁኑ ሰዓት ግን ሁሉ ሰላሙ ያው የሚል ውይይት ነው ያደረግነው እና ቀጣይ ለልማቱ የሚያገዝ ሰላምና ጸጥታ ነው። የማህበረሰቡን ሰላም ለማወቅ ተንቀሳቅሰዋል የተባሉ አስር ግለሰቦችም በቁጥጥር ስር ውለው ጉዳያቸው የተጣራ መሆኑንም አቶ ዲንሳ መንቴ ተናግረዋል። የመድረኩ አስፈላጊነት ለዘመናት የቆየ ያሉትን የአካባቢዎቹን ነዋሪዎች ወንድማማችነት ወደ ጋራ የልማት ተጠቃሚነት የሚቀይሩበትና ሌሎችም ቦታዎች ላይ ተከስተው በነበሩ ግጭቶች የተፈጠረውን ስጋት በማጥፋት የአብሮነት መንፈስ እንዲጎለበትም ለማስቻል ነው ብለዋል ኃላፊው። ከቤኒሻንጉል ካማሽ የተሳተፉት አቶ አክቶላ ምርጋ ለዘመ ናት አብሮ የኖረ ህዝብ ሰላሙን ዘላቂ ለማድረግ አብሮ መቆም አለበት ብለዋል። ዛሬ እ እኛ ያየነው በጣም ጥሩ ታሪክ ነው። በጣም ለወደፊት ራሱ ለዚህ ሰላም እኛ አብሬን ነበርለ ሁለቱ ወንድማማዎች አሁንም እኛ ፍቅር ቀጥለ ከዱሮ እንደምበልጥ ሳቴን ጥሩ ሁኔታ ለምሰራ በጣም በእኔ በኩል የሚያምነው ሰላማችን ላይ ዱሮ ፍቅራችን ይመስሳለን ልማትም በሁሉም አብሬን እንዲምሰራ ቃል ጋብቴ የተሰራ ዛሬ ከድሮ አብረን ነበርን። አሁን ደግሞ እዚህን ቀጥለን መስራት አለበት፣ እንደ ሰኒ ና እንደ ኦሮሚያ እንደ ቶሌ ምንም ችግርም ቢሆንም እንኳን በእኛ መሀል ክፍተትም አልነበረን። በሀገር ሽማግሌም በሁሉም በቃ እንትን አደርገን የሰው ህይወትም አልጠፋ። እስካሁን ድረስ ሰላም አብረን ሁኔታችን ነው ያለ ከዚህ የበለጠ ደግሞ ሊሰራ ሌሎ ይችላችን። አቶ መልካሙ ታፈሰ ከጊምቢ ቶሌ መሳተፋቸውን በመግለጽ መድረኩ በአጎራባች ወረዳዎችና ቀበሌዎች መካከል ያለውን አብሮነትና ተግባብቶ የመኖር እሴት ያደሰ ነው ብለዋል። ያ አብሮነት ተጠናክሮ እንዲቀጥል ለማድረግ ችግሮች ሲከሰቱም ህብረተሰቡ ወደ ግጭት ከመሄድ በውይይት መፍታት እንደሚገባው መክረዋል። በውይይቱ ላይ የዞኖቹ መንግስት ባለስልጣናት፣ የየማህበረሰቡ ተወካዮች፣ የሃይማኖት አባቶች አባ ገዳዎች፣ ወጣቶች እና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። ለአሜሪካ ድምፅ ናኮር ምልካ ካምቦ